ፓርቲዎች በጽሑፍ ባወጡት መግለጫ በሁለቱም ወንድማማች ህዝቦች በተፈጠረ ግጭት ለደረሰ የሞት፣ የአካልና የንብረት መውደም የተሰማቸውን ሐዘን ገልጸዋል። መግለጫው እያያዘም ከስህተቱ መታረምና መመለስ እንደ ሽንፈት የሚቆጥረው ያለውን ገዢ ቡድን መቶ በመቶ ህዝብ መርጦኛል እያለ የሚነግድበትን ህዝብ በቂ ጥበቃ ሊያደርግለት ባለመቻሉ በጎረቤት ሀገራት እንደምንሰማው ህዝባችን ለሞትና ለስደት እየተዳረገ ይገኛል ብለዋል። በሰማያዊ ፓርቲ የጽፈት ቤት ኃላፊ ወይዘሮ ሃና ዋለልኝ የተነበበው መግለጫ የመጨረሻውን ክፍል እንዲህ ይላል። አሁን የተከሰተው ግጭት የነጻነት ሁሉን የሚያጨልም የዲሞክራሲ ሂደትን የሚያስቆምና ወደ ለየለት ስርአት አልበኝነት የሚያመራ በመሆኑ የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ የሚከተሉትን ጥሪዎች ያቀርባሉ። አንደኛ፣ የሁለቱንም የክልል መሪዎች የፖለቲካ ሽንገላና ጨዋታ ትተው ችግሩን በህዝባዊ ውይይት እንዲፈታና ከሚፈጸሙ አሰቃቂ ድርጊት እንዲቆጠቡና ባህሉንና ወጉን ጠብቆ የኖረው የኦሮሞና የሶማሌ ማህበረሰብ በሀገራችን ባህልና ወግ መሰረት በሀገር ሽማግሌዎች በኩል ችግሩ እንዲፈታ። ሁለተኛ ከሃይማኖት መሪዎች፣ ከሀገር ሽማግሌዎችና የጎሳ መሪዎች የተውጣጣ በገለልተኛ ወገን የሚመራ አጣሪ አካል እንዲቋቋምና ሁኔታውን በጥልቀት እንዲመረምር። ሶስተኛ በዚህ ግጭት ህይወታቸውን ላጡ ወገኖቻችን የሀዘን ቀን እንዲታወጅ፣ በግጭቱ እጃቸው ያለበት አካላት ላይ ህጋዊ እርምጃ በአስቸኳይ እንዲወሰድ። አራተኛ ከቤት ንብረታቸው ለተፈናቀሉ ወገኖቻችን በአስቸኳይ መጠለያ፣ ምግብና አልባሳት እንዲሁም የህክምና ቡድን ተቋቁሞ እርዳታ እርዳታ እንዲደረግላቸው። አምስተኛ ግጭቱን ምክንያት በማድረግ በጅምላ ላይ የታሰሩ ዜጎች በአስቸኳይ ጉዳያቸው ተጣርቶ ከእስር እንዲለቀቁ። ስድስተኛ የመላው ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ በጋራ በሀገር ውስጥም ሆነ በውጭ የሚገኙ አባላቶቻቸውና ደጋፊያቸውን በማስተባበር ለወገኖቻችን ድጋፍ ለመስጠት የሚረዳ አስቸኳይ ግብረ ኃይል በማቋቋማቸው ሕብረተሰቡ ድጋፉን ለመስጠት ከጎናችን እንዲሆን። የመኢአድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ በሰጡት ተጨማሪ ማብራሪያም ተከታዩን ይሆን ብለዋል። ግጭቱ እዚህ ደረጃ ላይ የሚደርስ ግጭት አልነበርም። ሁለት ግራ የሚያጋቡ ነገሮች አሉ። መንግስት ችለተኝነት አሳይቷል የምንለውም ለዚህ ነው። አንደኛ ይሄ ችለተኝነት ባይኖር በጊዜው ማስቆም ይቻል ነበር። በመሰረቱ የመንግስት ትዕዛዝ እንኳን ሳይጠብቅ በአዋጅ ስልጣን የተሰጠው መከላከያ ማስቆም ይችል ነበር። ይህን ምክንያቱም በአዋጅ የተሰጠው ስልጣን አለው መከላከያው በወቅቱ ብዙ ሰዎች ሳይሞቱ ብዙ ንብረት ሳይወድም ይህን ሁሉ ቁጥር ያለው ህዝብ ሳይሰደድ ነገሩን በቁጥጥር ስር መዋል ይቻል ነበር። መንግስትም ቸልተኝነት አሳይቷል የምንለው ከዚህ አንጻር ነው። ሁለተኛ በአንድ ሀገር፣ በጎረቤት ሀገር እንኳን ግጭት ካልተነሳ በስተቀር ጦር ድንበር ላይ አይቀመጥም ከድንበር ገብቶ ነው የሚቀመጠው የዓለም አቀፍም ህግ ነው። የሁለቱ ክልሎች ታጣቂዎች ግን በዚህ ወሰን አካባቢ ምን ሊያደርጉ ተገኙ? ጥያቄ ስሊያቀርብ የሚችለው የሁለቱ ክልል ታጣቂ ነው ወይ? የህዝብ ጥያቄ አይደለም ወይ? የወሰን ጥያቄስ ቢኖር በመሳሪያ ነው ወይ ሊቀርብ የሚችለው? ሰው እየሞተ ነው ወይ ሊቀርብ የሚችለው? እየገደሉ ነው ወይ ወሰን ሊጠየቅ የሚችለው? ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም